A América vai Radio, ከፍተኛ በአለም ላይ በስደትም በተለያየ መንገድ ችግር ውስጥ ያሉ ህዝቦች ስላሉ በሚፈለገው ደረጃ ለኢትዮጵያ ትኩረት አግኝቶ እርዳታ የመጣበት ሁኔታ የለም። ጥቂት ጅምሮች አሉ። ነገር ግን ዋነኛው አሁን አቅም ሆኖ ያለው መንግስት ከካዝና ከመጠባበቂያ በጀት አውጥቶ እየሰጠ ያለው ድጋፍ ነው። የግብርና ሚኒስቴር ዴኤታ አቶ ወንዲራድ ማንደፍሮ ናቸው የምግብ እጥረት ላለባቸው ኢትዮጵያውያን የሚሰጠውን እርዳታ በተመለከተ በዛሬው ጋዜጣዊ መግለጫ የተናገሩት። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ህገወጥ ናችሁ ተብለው ማላዊ ውስጥ የታሰሩ የእስራት ጊዜያቸውን ጨርሰውም ከእስር ያልተፈቱ ኢትዮጵያውያን ብዙ ናቸው። ወደ አገራቸው ለመመለስ እንደሚፈልጉ ቢገልጹም መጓጓዣ ጠፍቶ እንሆ ወህኒ እንማቀቃለን ይላሉ። መጨረሻቸው ምን ይሆን? በዚህም ላይ ዘገባ አለን። የምዕራብ አፍሪካ ወታደራዊ ኃይሎች ዋናው መሰረታቸው ናይጄሪያ የሆነውን የቦኮ ሀራም አማጺያንን ለመዋጋ ዝግጅት መሆናቸውን የተባበሩት መንግስታት ድርጅት ገለጸ። ማዕከላዊ አፍሪቃ ጊዜያዊ ፕሬዝዳንት በሀገሪቱ መዲና ወገን የለየ ግጭት ቢኖርም በመጪው ታህሳስ ወር ፕሬዝዳንታዊ ምርጫ መካሄድ አለበት የሚሉት ደግሞ ከዋና ዋናው የሰዓቱ ወሬዎች ውስጥ ናቸው። በወቅታዊ ርዕሶች ላይ የሚያተኩረው የሰጥ አገባ ክርክርና ለጥያቄው የሳምንቱ ቅንብሮች በሁለተኛው አጋማሽ ይጠብቋቸዋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ አርብ ጥቅምት 19 2008 ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደና አዳኒ ፍሳየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብራናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናሰማ። የምዕራብ አፍሪቃ ወታደራዊ ኃይሎች ዋናው መሰረታቸው ናይጀሪያ የሆነውን የቦኮ ሐራም አማጽያን ለመዋጋት ዝግጁ መሆናቸውን የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት ድርጅት ልዩ የምዕራብ አፍሪቃ ተወካይ መሐመድ ኢብን ቻምባስ ለረጅም ጊዜ ሲጠበቅ የቆየው በቦኮ ሐራም ላይ የተባበረ ዘመቻ የማካሄዱ ተግባር አሁን ዝግጁ ነው ብለዋል። የዝናቡ ወራት እንዳበቃ ሳምቢሳ በተባለው ጫካ የሚገኙትን የቦኮሐራም ሰፈሮችን የማጥቃት እቅድ እንዳለው ገልጿል። ከቅርብ ጊዜያት ወዲህ የናይጀሪያና ና የቻድ ወታደራዊ ኃይሎች አማጽያኑን እያሳደዱ እንዲደበቁ ማድረጋቸው ተዘግቧል። ይሁንና አጥፍቶ ጠፊዎች በሰሜን ምስራቅ ናይጀሪያ በኒጀርና በካሜሩን ሲቪሎችን መግደል ቀጥለዋል። የቤኒን፣ የኒጀር፣ የቻድ፣ የካሜሩንና የናይጀሪያ ወታደሮችን ያቀፈው የምዕራብ አፍሪካ ወታደራዊ ኃይል በአፍሪቃ ህብረት ይደገፋል። በቅርቡ በሰሜን ካሜሩን በተመሰረተው የዩናይትድ ስቴትስ ወታደራዊ ሰፈር ላይ ያሉት ቡድኖች ያሉት ድሮኖች ማለት ሰው አልባ ተዋጊ አውሮፕላኖች በአየር ስለላ ይረዷቸዋል። የማዕከላዊ አፍሪቃ ጊዜያዊ ፕሬዚዳንት በአገሪቱ መዲና ወገን የለየ ግጭት እየተካሄደ ቢሆንም በመጪው ታህሳስ ወር ግን ፕሬዚዳንታዊ ምርጫ መካሄድ አለበት አሉ። ፕሬዚዳንት ካትሪን ሳምባ ፓንዛ አገሪቱ እስካሁን ባሳለፈችው የሁለት ዓመታት ግጭት ውስጥ የደረሰባትን ውድመት መልሳ ለመጠገን ዝግጁ ናት ነው ያሉት። እንደ አውሮፓውያን የዘመን አቆጣጠር በመጪው ታህሳስ ሶስት ቀን ፕሬዚዳንታዊ ምርጫ ለማካሄድ እቅድ ተይዟል። ሶስት የባንጉ ነዋሪዎች ከሙስሊም ሰፈራቸው ሲወጡ በተሰባሰቡ ሰዎች መገደላቸው ተዘግቧል። የአይን እማኞች እንደሚሉት በዚያኑ ዕለት አንድ የክርስትና እምነት ተከታይም ተገድሏል። በያዝነው ሳምንት ባንጉ ውስጥ ተቃውሞዎችን ያካሄዱ 11 ሰዎችም በተመሳሳይ መገደላቸው ታውቋል። ትላንት በብዙ መቶዎች የሚቆጠሩ ሰዎች በመዲናይቱ የሚካሄደውን ግጭት በመቃወም ዋናውን መንገድ ዘግተው ውለዋል። ጥቂት የአሜሪካ ወታደሮች ሶሪያ ያሉትን ተቃዋሚዎች ለመርዳትና ለማማከር ወደ ሶሪያ እንደሚላኩ የዩናይትድ ስቴትስ ባለስልጣኖች ገልጸዋል። ቀደም ሲል የወቅቱ ዘገባዎች ግን ልዩ ኃይል እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን የማሸነፍ እቅድ አለው ብለው ነበር። ፕሬዚደንት ኦባማ ከሀምሳ ያነሱ የዩናይትድ ስቴትስ ወታደሮች በሰሜን ሶሪያ እንዲመደቡ መፍቀዳቸውን አንድ ከፍተኛ የኦባማ አስተዳደር ባለስልጣን ዛሬ ገልጸዋል። ወታደሮቹ የአካባቢው የየብስ ኃይሎችን ያስተባብራሉ፣ እስላማዊ መንግስት ነኝ በሚለው ቡድን ላይ በሚካሄደው የጥምረት ዘመቻም ይሳተፋሉ። የዩናይትድ ስቴትስ የየብስ ወታደሮች በኦፊሴል ወደ ሶሪያ ሲላኩ ለመጀመሪያ ጊዜ ሊሆን ነው። ፕሬዚደንት ኦባማ ከኢራቅ መሪዎች ጋር በመመካከር እስላማዊ መንግስት ነኝ የሚለው ቡድን መሪዎችንና መገናኛ መረባቸውን ለማዳከም ብሎም ለማሸነፍ የሚደረገውን ጥረት ለማጠናከር ልዩ ግብረ ኃይል እንዲላክ መፍቀዳቸውን በዋይት ሀውስ ቤተ መንግስት ለጋዜጠኞች ተገልጿል። በሌላ ተዛማች ዜና ዩናይትድ ስቴትስና ሌሎች በርካታ ሀገሮች ሶሪያ ከፕሬዚዳንት ባሻር አላሳድ አገዛዝ ነፃ የምትሆንበት መንገድ ዛሬ ቬና ውስጥ እየተወያዩ ነው። የአሜሪካ ድምጽ ራዲዮ ዘጋቢ ማይክል ብራውን ከስፍራው የላከውን አጭር ዘገባ እንሆ የቪየናው ስብሰባ ላይ ከተገኙት የዓለም መሪዎች አንዱ የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሀመንድ ናቸው። የሩሲያና የኢራቅን አቋም በአንድ በኩል፣ ሌሎች የዓለም አገሮች የወሰዱትን አቋም ደግሞ በሌላ በኩል ማቀራረብ የሚችል ሀሳብ ለማጥናት ነው ዛሬ እዚህ የተሰበሰብ ነው የሶሪያን ህዝብ ግድያና ስቃይ ሊያበቃ የሚችል ሂደት ለመመስረትና ወደፊት ለመራመድ ነው የምንጥረው። በሶሪያ ጉዳይ ላይ ቪየና ውስጥ የሚሰበሰቡ አስራ አምስት አገሮች ዛሬውኑ ከስምምነት እንደማይደርሱ ይታወቃል። ሆኖም በዚህ ሳምንት በዩናይትድ ስቴትስ ኮንግረስ ፊት ስለ ሶሪያ በተሰጠው የምስክርነት ሂደት ላይ የዩናይትድ ስቴትስ ሴናተር ጆ ማሽን በተለይ በሶሪያ ስለ ኢራንና ሩሲያ ሚና አሳሳቢነት አንስተዋል። አሁን ሩሲያ አሳድን ደግፋ ውጊያ ውስጥ በምትሳተፍበት ጊዜ እኛ ደግሞ አይሲልን እየተዋጋን ነው። የሶሪያን ህዝብ ከጥቃት እየተከላከልን አይደለም። በጣም ግራ የሚያጋባ ሁኔታ ነው። በዚች አገር የእኛ ሚናና ውጤቱ ይህ ነው ለማለት አዳጋች ነው። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር በበኩላቸው የዩናይትድ ስቴትስ ዋና ዓላማ አሳድን ከስልጣን አስወግዶ ለሶሪያ ህዝብ ሽግግር መፍጠር ነው፣ ለዚያ ደግሞ ሩሲያና ኢራን ለጊዜው እንቅፋት እንደሆኑ ይታወቃል ብለዋል። አሁንም ሶሪያ ላይ እንቆያለን። የሶሪያ መንግስት ኃይሎች በመዲናዊቷ አጠገብ በአማጽያን በተያዘ ነዋሪዎች በሚበዙበት መንደር ላይ ሚሳኤል ተኩሰው ቢያንስ 40 ሰዎች እንደተገደሉ ተገልጿል። የሶሪያን የሰብአዊ መብት ጉዳይ የሚከታተለው ቡድን ዶማ ላይ በተፈጸመው ጥቃት አንድ መቶ የሚሆኑ ሰዎችም እንደቆሰሉ ጠቁሟል። የሞቱ ሰዎች ብዛት ሊጨምር እንደሚችል ቡድኑ አክሎበታል። የሶሪያ መንግስት እስካሁን ባለው ጊዜ ስለ ጥቃቱ የተናገረው ነገር የለም። የተቃዋሚዎች አማጽያን ዶማ ላይ ከመንግስት ኃይሎች ጋር የተኩስ ልውውጥ ሲያካሄዱ ቆይቷል። የመንግስት ኃይሎች በዱማ ላይ በሚያካሄዱት ጥቃት በብዙ ሲቪሎች ላይ ሞትና ጉዳት ሲያደርስ ቆይቷል። ቻይና ከሶስት አምርታ ከሶስት አሰርታት በኋላ በአገሪቱ ደንግጋው የቆየችውን አንድ ቤተሰብ ከአንድ ልጅ በላይ እንዳያፈራ የሚያግደውን ፖሊሲ እንዲያበቃ የወሰደችው ውሳኔ የጋለ ክርክር አስከትሏል። ብዙ ቻይናውያን አንድ ልጅ ማሳደጉ ራሱ ከብዶናል ሲሉ ያማራሉ። አንዳንዶቹ ፖሊሲውን አንደግፍም ነው ያሉት። ሌሎች ደግሞ ስለሚወልዷቸው ወይም ስለሚያፈሯቸው ልጆች መጠን መወሰን ያለባቸው ቤተሰቦች ራሳቸው እንጂ መንግስት መሆን የለበትም ባዮች ናቸው። የቻይና ባለስልጣናት ፖሊሲውን የቀየሩት በሀገሪቱ የተፈጠረውን የጾታ አለመመጣጠንና የስራ ኃይል እጥረት ወይም የስራ መስራት የሚችለው ሰው ቁጥር እጥረት ለማስተካከል እንደሆነ ተዘግበዋል። የቻይና ሕዝብ እየበዛበት ነው። የስራ ኃይልም በየአመቱ እያሽቆለቆለ ነው። በሀገሪቱ ባህል መሰረትም ከሴቶች ይልቅ ወንዶች መውለድ ስለሚመረጥ በአንድ ልጅ የመወሰኑ ፖሊሲ የሀገሪቱን የወንዶች ብዛት ከሴቶች ከሰላሳ ሚሊዮን እንዲበልጥ አድርጎታል። ኢየሩሳሌም ውስጥ ዛሬ ሁለት እስራኤላውያን የሃይማኖት ተማሪዎችን በቢላ ያጠቃ የተባለ ፍልስጤማዊ በጸጥታ ኃይሎች በተተኮሰበት ጥይት ቆስሏል። ዛሬ ቀደም ሲል ደግሞ ሁለት ሌሎች ፍልስጤማውያን ሄብሮን አጠገብ በሚገኘው ኬላ ላይ አንድን ፖሊስ በቢላ አጥቅተዋል በሚል እንደተተኮሰባቸው ተገልጿል። አንደኛው ሲገደል፣ ሌላው ደግሞ እንደቆሰለ፣ አንድ ፖሊስም እንደቆሰለ አንድ የእስራኤል ፖሊስ ቃል አቀባይ ጠቁሟል። የዜና ዘገባዎች በዘገቡት መሰረት ከራማላ ወጣ ብሎ በሚገኝ ቦታ ላይ የተቃውሞ ሰልፈኞች ከእስራኤል ወታደሮች ጋር ተጋጭተዋል። ዘጠኝ ፍልስጤማውያን በተተኮሰባቸው የጎማ ጥይት ጉድ ተገድለዋል። ወይን ካርሰን የተባሉ አሜሪካዊ አይዳሆ በተባለው የዩናይትድ ስቴትስ ክፍለ ሀገር የጤፍ ኩባንያ መስርተው አሁን ገበያው ተስፋፍቶ በምግብነት ጥራቱ ትልቅ ቦታ እየተሰጠው ነው ካርሰን ከጤፍ ጋር የተዋወቁት እንደ አውሮፓ ቆጣጠር በ1970ዎቹ ዓመታት ኢትዮጵያ ውስጥ በጤና ስራ ጉዳይ ያገለግሉ በነበሩበት ወቅት እንደሆነ ገልጸዋል። ወደ ኋላ ዝርዝር ዘገባ ይቀርባል። አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭት ነው። አስተናጋጃችሁ አለሉ አከበደና አዳነች ፍሳየነን። ፕሮግራማችን በ19 በ22 ና በ25 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ዕለቱ አቢይ ርዕስ በተለያዩ የኢትዮጵያ አካባቢዎች በተከሰተው ድርቅ ምክንያት የአገሪቱ የዚህ ዓመት አጠቃላይ ምርት መጠን እንደማይቀንስ የግብርና ሚኒስቴር አስታወቀ። በተሻሉ ቦታዎች በተሰራው ስራ ምክንያት የበለጠ እንጂ ያነሰ የምርት መጠን አንጠብቅም ያሉት ሚኒስትር ዲኤታ ወንዲራድ ማንደፍሮ የምግብ እጥረት ላጋጠማቸው ኢትዮጵያውያን አብዛኛው እርዳታ እየቀረበ ያለውም በራሱ መንግስት አቅም ነው ብለዋል። በአሁኑ ድርቅ የምግብ እርዳታ የሚፈለገው የህዝቡ ቁጥር በደርግና በንጉሱ ዘመነ መንግስት ከነበረው ይበልጣል፣ በሚል ለተነሳው ጥያቄም ቁጥሩ በመቶኛ መሰላት እንዳለበት አሳስበዋል። ዘጋቢያችን እስክንድር ፍሬው ዛሬ ሚኒስትሩ የሰጡትን መግለጫ ተከታትሎ ዘግቧል። ቀጥሎ ይቀርባል። በግብርና ሚኒስቴር የተካሄደው ጋዜጣዊ ጉባኤ ሰሞኑን ይፋ የተደረገውን የግብርና ትራንስፎርሜሽን እቅድ የአራት ዓመታት ሪፖርት መነሻ ያደረገ ነው። አንድ መቶ አስር ገጾች አሉት። ይኸው ሪፖርት በኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲና በግብርና ሚኒስቴር ትብብር እየተዘጋጀ መሆኑም ተመልክቷል። ባለፉት አራት የእድገትና የትራንስፎርሜሽን እቅድ ዓመታት የአነስተኛ ማሳ አርሶ አደሮችን ምርታማነት ለማሻሻል በአጠቃላይም በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች በሪፖርቱ ተካተዋል። ጋዜጣዊ መግለጫውን ከሰጡት አንዱ የግብርና ሚኒስትር ዴኤታ ወንዲራድ ማንደፍሮ ተገኙ ያሏቸውን ለውጦች አብራርተዋል። በኤልኒኖ ምክንያት የተፈጠረውን ድርቅ በተለያየ መንገድ ለመቋቋም የተቻለውም በእነዚህ ለውጦች ምክንያት መሆኑን ጠቅሰዋል። እርሳቸው እንዳሉት የውሃ ማሰባሰብ ስራ ሰርተው የችግር መቋቋሚያ አቅም ያዳብሩ ዘንድ ለሁሉም ክልሎች 700 ሚሊዮን ብር ከድርቁ በፊት ተሰጥቷል። የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ወገኖች በራስ አቅም ድጋፍ ማድረግ መቻሉንም አስረድተዋል። ያው ዓለም የሚታወቀው ቀውስ ውስጥ ያለ በመሆኑ ከፍተኛ በዓለም ላይ በስደትም በተለያየ መንገድ ችግር ውስጥ ያሉ ህዝቦች ስላሉ በሚፈለገው ደረጃ ለኢትዮጵያ ትኩረት አግኝቶ እርዳታ የመጣበት ሁኔታ የለም። ጥቂት ጅምሮች አሉ። ነገር ግን ዋነኛው አሁን አቅም ሆኖ ያለው መንግስት ከካዝና ከመጠባበቂያ በጀት አውጥቶ እየሰጠ ያለው ድጋፍ ነው። ይሄ ደግሞ መሆኑ የኢኮኖሚ እድገታችን ነው። ይሄ መሆኑ አጠቃላይ የግብርና ውጤት ነው። በአንዳንድ አካባቢዎች ድርቅ የተከሰተ ቢሆንም የዘንድሮ አጠቃላይ አመታዊ የምርት መጠን አይቀንስም ሲሉም እንደ ስኬት አንስተዋል። ዞሮ ዞሮ አሁን እየወሰድን ያለው አሰስመንት ቁጥሩ አይደለም። መረጃ ቁጥር መረጃ የሚወጣው በማዕከላዊ ስታትስቲክስ ኤጀንሲ ነው። ምን ያህል ተመረተ፣ ምን ያህል ሊመረት ይችላል የሚለው ቁጥር ሄዶ ሄዶ ሪፈር የሚደረግ በመሆኑ ከማዕከላዊ ስታትስቲክስ ኤጀንሲ የሚወጣው ቁጥር ነው የሚሆነው። አጠቃላይ ግን በጋራ ባደረግነው ግምገማ አሁን ባለንበት ወቅት የሰብል ምርት ካለፈው አመት ያነሰ እንደማይሆን የተወሰነ ጭማሪ እንደሚኖረው አጠቃላይ ሪፖርቱና አሰስመንቱ ነው የሚያሳይ። ይህ የሚያሳይ ምንድን ነው? አሁን ቅድም ጥያቄም እንደተነሳው ቢዘገይም፣ ዝናቡ ሁሉም የሀገሪቱ ቦታ ቢዘገይም፣ የዝናቡ መጠን ቢቀንስም ያለውን ውሃ በአግባቡ ተጠቅሞ ማልማት የቻለ ነው አብዛኛው ዋነኛ የሰብል አብቃይ ቦታዎች በሁሉም ክልሎች ላይ የሆኑ ቦታዎች ጥሩ መሆኑን ነው ያየ። ነው ስለዚህ የተረጂው ቁጥር ከፍ ያለው የምግብ ዋስትና በሴፍቲኔት የሚደገፈው ፕሮግ ህዝብ የፕሮግራሙ መጀመሪያ ጥር ላይ በመሆኑ ከመድረሱ በፊት ድጋፍ ያስፈለገ በመሆኑ በኋላ ላይ ከፍተኛ ቁጥር ይቀንሳል። ከዛ በኋላ ከታህሳስ በኋላ የሚቀንስ ነው። በፕሮግራሙ የሚታቀፉት በፕሮግራሙ ውስጥ የሚያዙ በመሆኑ ከዛ በፊት ግን ያለው ያንም ጨምሮ በመሆኑ ከፍተኛ ቁጥር ያለው የመደበኛ ምግብ ዋስትና የሚደገፍና በምግብ ዋስትና ፕሮግራም የታቀፉት ሙሉ የሚያካትት መሆኑ ቁጥሩ የተወሰነ ከፍ ብሏል። ሆኖም እስካሁን የምግብ ዋስትናን ማረጋገጥ የተቻለበት ደረጃ ላይ ያለመደረሱን ሚኒስትር ዴታው አስታውሰዋል። በመጀመሪያ እድገትና ትራንስፎርሜሽን እቅድ ዘመን እንደ ሀገር ካሳካ ናቸው ትልቁ ውጤት ብለን የምንወስደው በሀገር ውስጥ የሚመረተው ምግብ የሚመረተው የእህል እና የአጠቃላይ ምርት ለሀገር ውስጥ በቂ የሚሆን ደረጃ ደርሰናል ነው የተባለው እንጂ ምግብ ዋስትናችንን አረጋግጠን አላለን። በምግብ ሰብል ራስን መቻል ነው። ግልጽ ለማድረግ በምግብ ሰብል ራስን መቻል ሲባል በሀገር ውስጥ ያለው ምርት የሀገር ውስጡን የሚሸፍን ደረጃ ላይ ደርሰናል። ይሄ ማለት ግን በአካባቢ በቤተሰብ ደረጃ ሁሉም ቤተሰብ ምግብ ዋስትናውን አረጋግጧል ማለት አይደለም። ስለዚህ እንደ ሀገር ነው የደረስ ነው ምግብ ዋስትናንም ሳይሆን እንደ ሀገር ያረጋገጥ ነው የምግብ ራስን መቻል ነው ያረጋገጥ ነው። በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው የኢትዮጵያውያን ቁጥር ስምንት ሚሊዮን መሆኑን ባለስልጣናት በተለያየ ጊዜ ተናግረዋል። ሆኖም ቁጥሩ በሴፍቲኔት የተካተቱትን እንደሚጨምር በመጥቀስ መንግስት በግብርናው ዘርፍ አመጣሁት የሚለው ለውጥ ከዚህ ቁጥር ጋር የሚጋጭ መሆኑን የሚናገሩ ተቺዎች አሉ። አሁን እርዳታ የሚፈልገው ህዝብ በንጉሱና በደርግ ዘመን በተከሰተው ድርቅ ከነበረው የበለጠ እንደሆነ የተጠየቁት ሚኒስትር ዴታው ግን ቁጥሩ መታየት ያለበት በመቶኛ እንደሆነ ነው ያስረዱት። ከክፉ ቀን ጋር የተወዳደረው ግን አሁን የኢትዮጵያ ህዝብ ዘጠና ወደ መቶ ሚሊዮን እየጠጋባል ያለ ህዝብ ነው። አሁን ቁጥሩን እንኳን ወሰን ብንና ከአስር በመቶ በታች ነው። ይሄ ማለትም ማለት ነው አብዛኛውን አጠቃላይ ህዝብ በወሳኝነት በልማት ውስጥ ተሳትፎ ህይወቱ ኑሮ ያለመመሳቀል እየደገፈ እየመራ ያለ መሆኑ ነው። ይህም ደግሞ አጠቃላይ እድገቱ አጠቃላይ አቅም የተፈጠረበት መሆኑን በሚዛኑ ብንወስደው ጥሩ ነው። ነገር ግን ይሄ የተፈጠረው ጫና ዓለምን እያናወጠ መሆኑን የምናየው ነው። በአንድ በኩል ጎርፊ ላ አሁንም በእኛም ሀገር ጎርፍ ይጠበቃል፣ ያው ሜትሮሎጂ ባስቀመጠበት መንገድ፣ በሌላ መንገድ ደግሞ ያው በሚያስፈልግበት ቦታ እጅግ የተዛባ መሆኑን እንድንወስድ ነው። አሁን ባለው ሁኔታ ኢትዮጵያ የምግብ ሰብሎችን ከውጭ እንደምታስገባ የገለጹት አቶ ወንዲራድ በጥቂት አመታት ውስጥ ይህ ሊቀየር እንደሚችል አብራርተዋል። እርሳቸው እንደጠቆሙት በተለይ በስንዴ ምርት ራስን ለመቻር ስራዎች ይሰራሉ። በግብርና ትራንስፎርሜሽን እቅዱ የተከናወኑ ተግባራት፣ የተገኙ ውጤቶች የትኞቹ ናቸው? ከኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ዋና ስራ አስፈጻሚ አቶ ካሊድ ቦምባ ጋር ያደረግኩትን ቃለ ምልልስ። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጽሔቱ ዝርዝሮች እንገባለን። ፍልሰት ኢትዮጵያውያን በማላዊ ይላል ቀጣዩ ዘገባ። ህገ ወጥ ናችሁ ተብለው ማላዊ ውስጥ የታሰሩ የእስራት ጊዜያቸውንም ጨርሰው ከእስር ያልተፈቱ ኢትዮጵያውያን በርካቶች መሆናቸውን ያመለክታል። ወደ ሀገራቸው ለመመለስ እንደሚፈልጉ ቢገልጡም ታዲያ መጓጓዣ ጠፍቶ እንሆ ወህኒ እየማቀቁ መሆናቸውን ይናገራሉ። እጣቸው ምን ይሆን? አዲሱ አበበ ቀጣዩን ዘገባ ይዟል። መጨረሻውን እንኳን እኔ እነርሱም አያውቁት። አንድ የሚታወቅ ነገር ቢኖር ግን አገራችን እንመለስ ሲሉ ለአውሮፕላን አምስት መቶ ዶላር እስክፍሉ መባላቸው ነው። እነዚህ ኢትዮጵያውያን መድረሻቸው ደቡብ አፍሪካ ነች። እዚያ ለመድረስ ደግሞ ሌላ አገር ማቋረጥ ነበረባቸውና ማላዊ ውስጥ ተያዙ። ያለ ፈቃድ ወይም ሕጋዊ መረጃ ያልያዙ ናቸው። ያለ ቪዛ አገሬ ገብተዋል ብላ ነው ማላዊ አስረቻቸው። የሚገርመው መታሰራቸው ሳይሆን የእስር ጊዜያቸውን ጨርሰውም እዚያው እስር ቤት መሆናቸው ነው። ሕጋዊ ዶኩመንት ወይም ወረ የላቸውም የላቸውምና፣ ወደ አገራቸው ከመመለስ በቀር ተለቀውም ወዴትም መሄድ አይችሉም። ባለፈው ጊዜ አይኦኤም ማለት ዓለም አቀፉ የፍልሰተኞች ድርጅት የተወሰኑትን በራሱ ወጪ መላኩ ይታወሳል። የቀሩት ግን ወደ አራት መቶ ገደማ ናቸው። አይኦኤም ደግሞ አሁን ምንም ገንዘብ የለኝም፣ ገና ከበጎ አድራጊዎች እየለመንኩ ነው ብሏል። የኢትዮጵያ አየር መንገድም በነፍስ ወከፍ አምስት መቶ ዶላር የጠየቅኩት ቀንሼ ነው፣ ከዚህ በታች ግን አልወርድም ብሏል ተባለ። በግርግር ኢትዮጵያውያኑ ጭንቀት ውስጥ ናቸው። ይህን ባለፈውም ገልጸናል። አሁን አዲስ ነገር መጥቷል። ትናንትና ወደ ማላዊ ደውዬ ነበር ምን አዲስ ነገር አለ ኢትዮጵያውያኑን ወደ አገራቸው ለመመለስ የሚበጅ ዘዴ ተገኘ ወይ ለማለት የአይኦኤም ቢሮ ስልክ አይነሳም የፍልሰተኞችን ሁኔታ በተለይም ከጤንነታቸው አኳያ በቅርብ እንደሚከታተሉ ወደማውቀው ወደ ድንበር የለሽ የሐኪሞች ድርጅት ደወልኩና የማላዊውን ቅርንጫፍ ምክትል ዲሬክተር አገኘሁ ሚስ ኒኮሌት ጃክሰንን ሕጋዊ ሰነድ ያልያዙ ወደ ሀምሳ የሚሆኑ ኢትዮጵያውያን ሰሞኑን ማላዊ ገብተዋል። ሁሉም እስር ላይ ናቸው። ይህንንም እዚህ ከሚገኙ የኢትዮጵያውያን ማህበረሰብ አባላት ተረድቻለሁ። ከሀምሳዎቹ መካከል ሰባቱ ግን ታዳጊ ሕጻናት በመሆናቸው ለብቻቸው ነው የታሰሩት። ሊሉንጉዌ ማላዊ ነዋሪ የሆኑት ኢትዮጵያዊት ወይዘሮ ይሁዲት በላቸው ለተዚህ ቀደሞቹ ዘገባዎቻችን ተባብረውናል መረጃዎች በመስጠት እስረኞቹ የሚገኝበትን ሁኔታ በመግለጥና በመሳሰለው። ሰሞኑን ወጣ ብለው ነበር፣ ተመልሰዋል። እንኳን ደህና ተመለሱ ወይዘሮ ይሁዲት እስቲ የሰሞኑ ሁኔታ ይግለጡልን። በተለይ እነዚህ አዲስ የመጡት ፍልሰተኞች በምን ሁኔታ ላይ እንደሚገኙ። ሰላም፣ አዲሱ ሰላም። እውነት ነው፣ እኔ ለሶስት ሳምንት ያህል አልነበርኩኝም ፕሮብለት ነው የተመለስኩት፣ እና በጣም በጉጉት የምጠብቀው ነገር ነበረ። መጣ። ደግሞ ለጊዜው የአይኦኤም ባጀት በጥቅምት መጨረሻ ላይ ነው የሚያልቀው እና ሌላ ፈንድ ለጊዜ የለንም ብለው ነገሩን ይዘውታል። እስካሁን የተመለሰ ሰው የለም። ብላ አብራኝ በዚህ ነገር ላይ አብረን የምንሰራው የካቲ ሳኒ ትባላለች። እናቷ ኢትዮጵያዊ ከአባቷ ማላውያን። ከዚህ ቀደም ነግረውናለሁ። አዎ፣ በጣም ይህንን ነገር ፎሎአፕ የምታደርገው እና አሁን ምን ይሆናል እሱን እያወራን እያለን ከእሷ ጋራ በቃ እንግዲህ እንደ እግዚአብሔር ፈቃድ ያው እሁድ ሄደን እናያቸዋለን። ተስፋ እየቆረጡ መጥተዋል ልጆቹ በጣም በሚል ሁኔታ እሱን እያወራን እያለን በማግስቱ ትደውልልኝና ኧረ የሆነ ነገር ተፈጥሯል። ምን ተፈጠረ? ሀምሳ ልጆች እንደገና ታስረዋል ከዛ ውስጥ የሆኑ ብዙ ህጻናቶችም ሰባት ብላኛለች። ሚስ ኒከሌት እውነት ነው፣ ትክክል ናት። እነሱ እዛ ካስረዋል፣ እነዚህ ደግሞ እዚህ ያሉት ላይ ተደምረውባቸዋል። አሁን አሁን መቆሚያ ቦታ አይደለም፣ አዲሱ ማደር አይደለም፣ ለመቆሚያ ቦታው በቂ አይደለም፣ መተኛት አይደለም፣ መቆም አይችሉም። እነዚህ ሰኞች እጅግ በሚያሳዝን ሁኔታ ነው ያሉትና እኔ ምን እንደሚደረግም በእኛ በኩልም በሳምንት ሁለቴም ለመመገብም ቢሆን በጣም እየከበደ ነው የመጣው። እንደገናም ደግሞ የመሄዱ ነገር ዛሬ እንደገና ሌላ ኢሜል አግኝቼ በሚቀጥለው ሳምንት አስር ከዛ ደግሞ ስንት ነው እንደዚህ እየተባለ ብቻ ሰባ ሰው ሪፓትሬት ለማድረግ እየተሞከረ ነው በዚህ ወር እስከ ህዳር ወር ውስጥ ወደ ሀገር ለመመለስ ወሬም አይደለም ኢሜል ነው እሱ። ጊዜ ፈጀ ምን እንደሆነ ጉዳዩ ለምን እንደዚህ ጊዜ እንደፈጀ አላውቅም በእውነት በጣም ነው የሚያሳዝነው። ጊዜ መፍጀቱ ብቻ ሳይሆን የሆነ በላይ በላይ ችግሩ መጨመሩ ነው። አሁን ወደ ሶስት መቶ ምናምን የሚሆኑ ቀርተዋል። ቀስ በቀስ እነሱ ይሄዳሉ ወደ ሀገር ሲባል ሌላ ሀምሳ ሰዎች ሰባቱ ሕጻናት የሆኑበት ፍልሰተኛ እዛ ማላዊ መቶ ለእስር እና ይሄ ከባድ ነገር ይመስለኛል። መሰረታዊ መፍትሄ የሚያገኝም ይመስለኛል እንጂ ዛሬ ሀምሳዎቹም ተጨምረው አራት መቶዎችም የሆኑትም እነሱም ሄደው እኮ ነገሩ የሚቋጭ ላይሆን ይችላል። እና ይሄን ነገር ማድረቂያውን መፍትሄ መፈለግ ያለበት ይመስለኛል። ያው በጣም የሚገርም ነው። አዲሱ አርባ ሰባት እና ስምንት ህጻናቶች ናቸው። ሀምሳ አምስት ናቸው። ትላንትና እንደገና አዲስ የተጨመረው ሀምሳ ነው። ሀምሳ አምስት አልፈው ወደ ሳውዝ አፍሪካ መንገድ ከጀመረ ወዲያ ነው የተያያዙትና አምጥተው እስር ቤት የጨመሯቸው አቸው። ሀምሳ ነው ያለችኝ። ስኮለሽ ደግሞ ዛሬ የደረሰኝ እንግዲህ አስር ሰኞ አስር ልጆች እንደሚሄዱ እንደሚሄዱና በሚቀጥለው ሳምንት ደግሞ አርባ እንደሚሄዱ ኢሜይል ደርሶኛል። እንግዲህ እንደ እግዚአብሔር ፈቃድ። ኢሜይሉ ከማን ነው? ወይዘሮ ወዴት ይቅርታ፣ አይኦ ኤም ነው። እኛ እነሱንም ደግሞ ፕሬስ እናደርጋቸዋለን። ምን ደረሰ? የሚቀጥለው ሳምንት ይሄዳሉ እያልን ብዙ ስለምናስጨንቃቸው ከነሱ የመጣ ኢሜል ነው። ይሄ አስር ሰኞ ይሄዳሉ ብለዋል። አርባ ደግሞ በሚቀጥለው ሳምንት እንግዲህ ሀምሳ መሆኑ ነው። ምንም እኮ ጥቅም የለው። ሀምሳ ሲመለስ ሀምሳ ይጨመራል። ምንም ማቆሚያ የሌለው ነገር ነው። ይሄ ነገር ከሀገር ቤት በመንግስት ደረጃ መቆም ያለበት ነገር ነው እንጂ ሰው በእኛ ደረጃ ሊቆም የሚችል ነገርም አይደለም። እኛ አቅሙም የለንም፣ ይሄንን የምናስቆምበት በጣም የሚያሳዝን ሁኔታ ነው። አሁን ደግሞ እኮ አስር እና አስራ አምስት ሀያ የሚሄዱት እንግዲህ በትራንስፖርቱ ምክንያት ነው። ለጊዜው ለአስር ሰዎች የሚሆን ወጪ ተገኘ ምናምን ነው እና ከዚህ ቀደም አቶ አንዳርጉ ከናይሮቢ የኢትዮጵያ ኤምባሲ ጸሐፊው ሲነግሩኝ መንግስት በነጻ ይወስዳል፣ እኛ አራት መቶ ወይም ሶስት መቶ አደለም በሺዎች የሚቆጠሩ ኢትዮጵያንን በነጻ እናጓጉዛለን። ይሄ ነገር በአይኦኤም በኩል በእነሱ ስም ገንዘብ መሰብሰቡ በደንብም አልገባኝም የሚል ነገር ነግረውኛልና እሳቸውን ዛሬ ደውዬ ስላጣኋቸው ነው ከተሰኞ እሳቸውም ጋም ኢትዮጵያ አየር መንገድም አይኦኤም ጋም ደውለን ምንድን ነው እሱ መጨረሻ መፍትሄ የማይደረገው የሚለውን ነገር እናነሳለን። ለአሁኑ ወይዘሮ ዩዴት እግዚአብሔር ይስጥልኝ በጣም አመሰግናለሁ። አዲሱ እግዚአብሔር ይስጥልን፣ እግዚአብሔር ይርዳን። የበላቸው ያስጨንቃታል በላይ በላዊ ያጎርሳታል የሚባለው መከራና ጣጣ ሲደራረብ እስራታቸውን ጨርሰው ያሉት እንደምን ወደ አገራቸው እንደሚገቡ እንቆቅልሽ በሆነበት ሁኔታ ነው። እንግዲህ እነዚህ ሰባት ታዳጊ ህጻናት የሚገኙባቸው ሀምሳ ከሀገራቸው የተሰደዱ ፍልሰተኞች ማረፊያቸው እንዳለሙት ደቡብ አፍሪካ ሳይሆን ማላዊ ወህኒ ቤት የሆነው ምንድን ነው መጨረሻው? መቼ ነው ይሄ ነገር የሚያበቃው? ማብቂያው፣ መቋጫው ምንድን ነው? ይሄ ስር ነቀል የሆነ መፍትሄ ሰጪ መልስ የሚሻ ይመስላል። በኢትዮጵያ መንግሥት በኩል ያለውን በማስረዳት የሚተባበሩንን በናይሮቢ የኤምባሲው አንደኛ ጸሐፊ አቶ አንዳርጉ በረሃን እንዲሁም ከአይኦኤም ጉዳዩ የሚመለከተውን ክፍል በማነጋገር አንድ ዘገባ ለማቅረብ እንሞክራለን። ከተሰኘው ይቅናን እያልኩ በዚሁ ላብቃ። አዲሱን ለዘገባው እናመሰግናለን። ጤፍ በአሜሪካ ገበያ እየተስፋፋና ተወዳጅነትም እያገኘ ነው። ሪፖርተራችን ታምቫንስ ያጠናቀረው ዘገባ አለ። ሰለሞን አባተ ያቀርበዋል። የኢትዮጵያና የኤርትራው ጤፍ፣ የደቡብ አሜሪካ ውቂን ዋና ማዕከላዊ አሜሪካ ውስጥ የአዝቴኮች የዕለት ማዕድ የሆነው አማራንት፣ ከዝንተ ጥንት አንስቶ ሀገሮቻቸውን፣ ህዝቦቻቸውን ለቀው ብዙ ርቀው አያውቁም። አሁን አሁን ግን የሰሜን አሜሪካ የገበያዎች መደርደሪያዎች ላይ እነርሱን ማየት እየተዘወተረ የመጣ ይመስላል። እንግዲህ ጤፍም የኢትዮጵያውያንና የኤርትራውያን ብቻ መግብ መሆኑ ታሪክ ሊሆን ነው። በባልደረባዬ ታምባንስ ዘገባ መሠረት ዌን ካርልሰን የዛሬ አርባ ዓመት አካባቢ በኢትዮጵያ የዘመን አቆጣጠር በ1960ዎቹ መጨረሻ ማለት ነው። ለሕብረተሰብ ጤና ጉዳይ ተልከው ኢትዮጵያ ውስጥ ያገለግሉ የነበሩ አሜሪካዊ ባለሙያ ናቸው። ካርልሰን ይኸው ከዚያን ጊዜ አንስቶ ጤፍ በል ፈረንጅ ናቸው። ምግበልውጥ ይሏቸዋል። ይህቺ ደቃቃ ፍሬ ለስለስ ያለ አፈራፈር የሚል ጣዕም አላት ይላሉ። ጤፍን የማውቀው ሁልጊዜ እበላው የጤፍ ገበሬዎችም ይጋብዙኝ ስለነበረ ነው። የዚህ ዘገባ ጸሐፊ ባንስ እንጀራ ምን እንደሚመስል ለአንባቢዎቹ ወይም ለአድማጮቹ ለመሳል እንዲህ አለ። በኢትዮጵያ ምግብ ቤት የሚገኝ እንደ ሰፍነግ ወይም ስፖንጅ አይነት ባህር ያለው ጠፍጣፋ ዳቦ በሰባዎቹ መጀመሪያ አካባቢ ኢትዮጵያ የነበሩት ካርልሰን ወደ ሀገራቸው ወደ አሜሪካ ተመለሱና በአንድ የአይዳሆ ግዛት ደቡብ ምዕራብ ቀበሌ የሰፈሩ። ከዚያም እዚያው በእርሳቸው ባላገር ይህንን ሳራማ ተክል ጤፍን ማብቀል አሰቡ። ሀገራቸው አይዳሆ ደግሞ በከርሰ ምድራዊ አቀማመጧ ከኢትዮጵያ ጋር ትመሳሰላለች። ኢትዮጵያ በምስራቅ አፍሪካው ሰምጥ ሸለቆ ላይ የምትገኝ አገር ነች። ያ ሰምጥ ሸለቆ ደግሞ በተፈጥሮ ከአይዳሆ ስኔክ ሪቨር መስክ ጋር ይመሳሰላል። ወይንም ባለቤታቸው ኤሊዛቤትም ገበሬዎች አይደሉም። እንደ እውነቱ ወደ ግብርናው የመግባት ፍላጎትም አልነበራቸውም። በመሆኑም በአይዳሆ ኦሬገንና ኔቫዳ ግዛቶች ያሉ የሀገሬው አራሾችን አሳመኑና ዘርተው፣ ሰብስበው፣ ወቅተው፣ ፈጭተው እንዲያቀርቡላቸው አደረጉ። ይሁን እንጂ እስካለፈው ዓመት ድረስ በድፍን አይዳሆ የእነርሱን ጤፍ የሚገዛ አንድም የኢትዮጵያ ምግብ ቤት አልነበረም። The way we ስን ጀምረው ወይን ዋሽንግተን ዲሲ ውስጥ ያሉ የኢትዮጵያ ስሞችን ከስልክ ማውጫ ላይ እየፈለገ ይለቅም ነበር። እናም ንግዳችን ለብዙ አስሮች ዓመታት አሜሪካ ውስጥ ለሚገኙ የኢትዮጵያውያንና የኤርትራውያን ማኅበረሰቦች አባላት ጤፍ በማቅረብ እያዘገመ መጣ። የጤፍ ኩባንያው በእድገቱ ውስጥ አራት የተለያዩ ወፍጮዎችን አልፏል። የነ የመጀመሪያው የካርልሰኖቹ ምድር ቤት ውስጥ ተተክሎ የነበረ የድንጋይ ወፍጮ ነበር። አሁን ወይንና ኤሊዛቤት ካርልሰን እዚያው አይዳሆ ውስጥ ናምፓ ከተማ የሚገኝ አንድ የቢራ ፋብሪካ ወደ ወፍጮ ቤትነት ለውጠው ጤፍ ይፈጩበታል። ከዚህ ወፍጮ የሚወጣው የጤፍ ዱቄት በአግባቡ እየታሸገ አንድም የተፈጥሮ ምግብ መሸጫ ወደሚባሉ መደብሮች መደርደሪያዎች አሊያም ወደ ትላልቅ ምግብ ማደራጃዎች ይላካል። አንድ የኢንዱስትሪ ምርቶች አጥኚ ቡድን ባወጣው ሪፖርት መሰረት ለስንዴ በአማራጭነት የሚቀርቡ ሰብሎች ምርት ዩናይትድ ስቴትስ ውስጥ በየዓመቱ እጅግ ከፍተኛ በሆነ መጠን እያሻቀበ መጥቷል። ባለፉት አስር ዓመታት የጤፍ ምርት እጅግ እጅግ በጣም አድጓል ወይም በእንግሊዝኛው ቀጥታ ትርጉም ፈንድቷል ሲሉ የኦሬገን የመንግሥት ዩኒቨርሲቲ የእርሻ ተመራማሪ ሪች ሮዝበርግ ተናግረዋል። የጤፍ ምርት በ1995 እና 96 ዓመተ ምሕረት በኢትዮጵያ አቆጣጠር ከነበረበት ከ1200 ሄክታር እርሻ በ2003 ዓመተ ምሕረት የዛሬ አምስት ዓመት ማለት ነው በመላ ዩናይትድ ስቴትስ ወደ 40 ሺህ ሄክታር ተመንድጓል። ዋሽንግተንና ኦሬገን ውስጥ ከሚመረተው ጤፍ አብዛኛው ለመኖነት ነው የሚውለው። በአጠቃላይ ሸጋ መኖ ነው የሚወጣው። እንዲያውም በፈረሶች ላይ በሚካሄድ ሙከራ ከሌሎች አገሮች ወይም ከሌሎች ሳሮች ወይም ቀለቦች ይልቅ የተሻለ ሆኖ ተገኝቷል። ካርልሰኖቹ በሚኖሩባት አይዳሆ ግን ጤፍ ይልቅ በብዙ የሚውለው ለሰው ቀለብነት መሆኑን ሮዝበርግ ይናገራሉ። ጤፍ ካልሲየም፣ ብረት፣ ፕሮቲንና ፋይበርን በመሳሰሉ ንጥረ ምግቦች የበለጸገ ፍሬ ነው። ዌይን ካርልሰን ከጊዜያቸው ቀድመው እየተራመዱና እየኖሩ ያሉ ሰው ናቸው ሲሉ ተመራማሪው ሮዝበርግ ያሞጋግሷቸዋል። ጤፍን ብዙዎቻችን ምንነቱን ከመረዳታችን በፊት እጅግ በጣም ቀድመው የተገነዘቡ ሰው ናቸው። የኔቫዳ ዩኒቨርሲቲ ሬኖ የተሻሻሉ የጤፍ ዝርያ ዘሮችን ለማውጣት እየተመራመረ ነው። እየተለወጠችና እየጋለች ባለችው ዓለማችን የአየር ንብረት ሁኔታ ውስጥ አደጋን መቋቋም የሚችልና የተትረፈረፈ ምርት የሚሰጥ ዘር ማውጣት ነው የፕሮጀክቱ ሐሳብ። አይዳሆ ውስጥ የሀገሩ ምግብ ቂኑዋ ይባላል። እናም ካልሰኖች ለጤፍ ያወጡት የንግድ ማስታወቂያ ከቂኖዋ ተላቀቁ እነሆ በውኑ የጥንት ዘር ወደ ሀገሩ መጥቷልና ይላል። እነ ጤፍ ያሉበትን የሰብሎች ምድብ ለመግለጽ ሰው የሚጠቀምበትን የጥንት አዝዕርት የሚባለውን ስያሜ ወይን ካርልሰን እምብዛም አይወዱትም ይባላል። ጤፍ እኮ ትዝታ አይደለም። ታሪክ ተረማምዶት አያውቅም። ጤፍ እኮ የሚሊዮኖችና ሚሊዮኖች ሰዎች ዋና ምግብ ነው። በመልክዓ ምድር አቀማመጣቸው ሰሜን ምስራቅ አፍሪቃ ውስጥ ተለይተው ያሉ በመሆናቸው ብቻ ነው። እኛ ያደረግነው ነገር ቢኖር ወሬውን ለሌላው ዓለም መንገር ነው። ስለምን ምን በዕለት ተዕለት ማዕዳችሁ ውስጥ ጤፍን አታስገቡም? እናም እንደ እውነቱ ዓለም ዛሬ በትክክል ያንን እያደረገ ይመስላል። ሰለሞንን ለዘገባው እናመሰግናለን። በቅርቡ አይቮሪኮስት በተካሄደው ብሔራዊ ምርጫ 83 ከመቶን የመራጭ ድምፅ በማሸነፍ ለሁለተኛ ጊዜ አገሪቱን ለመምራት የተመረጡት የአይቮሪኮስቱ ፕሬዝደንት ኦላሳን ዋታራ በቀጣዩ የስልጣን ዘመናቸው በሀገሪቱ ያለውን ድህነት በግማሽ ለመቀነስና ብሔራዊ እርቅን ለማስፈን የሚጥሩ መሆናቸውን ገለጹ። አላሳን ዋተራ ባለፈው ሐሙስ የምርጫው አሸናፊ ይፋ ከተደረገ በኋላ ከፈረንሳይኛ አገልግሎት የአሜሪካ ድምፅ ጋዜጠኛ ጋር ቃለ ምልልስ አድርገዋል። ዝርዝሩን ሳሌም ሰሎሞን ታቀርበዋለች። ፕሬዚደንት አላሳን ዋተራ የአይቨሪ ኮስት ብሔራዊ ምርጫን 83 ከመቶ በማሸነፍ ለሁለተኛ ጊዜ መመረጣቸው ከአምስት ቀናት በፊት ይፋ ሆኗል። በሚቀጥለው የስልጣናቸው ዘመን አላሳን ዋተራ በአገሪቱ ድህነትን በግማሽ ለመቀነስና ብሔራዊ እርቅ ለማስፈን እንደሚጥሩ አስታውቀዋል። በ2003 ዓ.ም በአይቨሪ ኮስት በተካሄደው ብሔራዊ ምርጫ ላይ በተነሳው ግጭት ወደ 3000 የሚሆኑ ሰዎች እንደተገደሉ ይታወሳል። ባለፈው ሳምንት የተጠናቀቀው ምርጫ ግን ሰላማዊ እንደነበረ ተገልጿል። የፖለቲካ ተቀናቃኛቸው ፓስካል አፊ ንጉሳን አገሪቱ ካለፈው ምርጫ ማጥ ለማውጣት በምታደርገው ጥረት የህዝቧ መከፋፈልን ካልፈታች ወደፊት ችግር እንደሚፈጠር ይገልጻሉ። አላሳን ዋተራ የምርጫውን ሂደት እንዲህ ይገልጹታል። ምርጫው በጣም ጥሩ ነበር። ግልጽ ተአማኒና በዴሞክራሲያዊ ሂደት ስለተፈጸመ ግሩም ነበር። ከዚህ በፊት የተካሄደው ብሔራዊ ምርጫ ሁከት የሞላበት ስለነበር ከአሁኑ ምርጫ ውጤት ብዙ መሻሻሎችን ጠብቄ ነበር። ለሀገሬ አዲስ ህገ መንግሥት ባጸድቅ በጣም ደስ ይለኛል። የሕዝቡን ሕይወት ለማሻሻልና ለወጣቶች እድል መፍጠር በጣም አስፈላጊ ነው። ሀገሪቷ ሰላምና ዴሞክራሲ እንዲሰፍንባት እጥራለሁ። በኮት ዲቯር የሥልጣን ዘመኔ ሲያበቃ ማየት የምፈልገው ሀገራችን የዴሞክራሲ ሞዴል እንድትሆን ነው። ምቹ የኢኮኖሚ ፖሊሲና ሁኔታዎች ህዝባዊ መግባባትን እንደሚያስከትሉ እየተመለከትን ነው። ከዚህ በፊት ካየነው ቀውስ የዛሬው ምርጫ ከ50 በመቶ የሚሆኑ ሰዎችን ያሳተፈና ሰላማዊ መሆኑ እድገትን ያሳያል። ለሚመጣው ትውልድ ይህንን አካሄድና አሰራር ማስቀጠል አለብን። የአይቮሪ ኮስት ህገ መንግስታዊ ፍርድ ቤት የምርጫውን ውጤት አጣርቶ ከአንድ ሳምንት በኋላ አሸናፊውን ለማረጋገጥ እቅድ አለው። የምክር ቤቱ ማረጋገጫ ፕሬዝደንት ዋተራን ቃለ መሃላ አስፈጽሞ ለሚቀጥሉት አምስት ዓመታት ሀገሪቱን እንዲያስተዳድሩ ህጋዊ ይሁንታ የሚሰጥ ይሆናል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በትጥቅ ትግል መንግስት ለመቀየር የሚንቀሳቀሱ ተቃዋሚ ኃይሎች ውጤት አያመጡም ሲሉ ወደ ሰላማዊ መንገድ ቢመጡ ይሻላል የሚል ጥሪ አሰምተው ነበር። አቶ ኃይለ ማርያም ባለፈው ማክሰኞ በህዝብ ተወካዮች ምክር ቤት ተገኝተው በሰጡት በዚሁ አስተያየታቸው አንዳንዶቹን የሉም ብለዋል። አዲስ የተቋቋመው በትጥቅ ትግል ከሚንቀሳቀሱ አምስት የተቃዋሚ ኃይሎች የኦጋዴን ነጻነት ግንባር የሰጠውን ምላሽ እናቀርባለን። አቶ አብዱራህማን መሀድ የኦጋዴን ብሔራዊ ነጻ አውጪ ግንባር የውጭ ጉዳይ ኃላፊ ናቸው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደገለጹት ሳይሆን ድርጅታቸው ከመኖርም በላይ ጠንካራ ነው ሲሉ ይከራከራሉ። ኦጋዴን ሊበሬሽን ፍሮንት ፖለቲካሊ ኤንድ ሚሊታሪ ቨሪ ስትሮንግ የኦጋዴን ብሔራዊ ነጻነት ግንባር በፖለቲካም ሆነ በወታደራዊ ደረጃ በጣም ጠንካራ ነው። አንድ ነገር ለማለት የሚፈልገው የኢትዮጵያ መንግስት እንደ ጠባይ ወይም መገለጫው ሆኖ የቀረው ማስመሰል ወይም ሐሰት መናገር ነው። ለምሳሌ ዲሞክራሲያዊ መንግስት ነኝ ብሎ በመቶ በመቶ ድምፅ ምርጫ አሸነፍን ይላል። ስለዚህ ኦኤንኤልኤፍ፣ የኦጋዴን ብሔራዊ ነጻነት ግንባር የለም የተባለው ሀሰት ነው። እንዳልኩት ከሀገር ውስጥም ይሁን በውጭ ጠንካራ ነን። ይህን ማረጋገጥ ከተፈለገ ዓለም አቀፍ ነጻ የመገናኛ ብዙሀን ሰሜንና ደቡባዊ ኦጋዴንን ተዘዋውረው እንዲያዩ ለምን አልፈቀዱም? የኦጋዴን ሕዝብ የሽምቅ ውጊያ እያካሄደ ነው። ይህ ደግሞ ዛሬ የተጀመረ ሳይሆን እንደ አውሮፓውያን የዘመን አቆጣጠር በ1994 ዓ ም ጀምሮ ነው። አሁንም የፖለቲካና ወታደራዊ አቅማችን እየጎለበተ ነው። የኢትዮጵያ መንግስት ጭቆና እስከሚገረሰስ ትግላችን ይቀጥላል። አሁን የመዝናኛ ጊዜ ነው መሰለኝ። ምን ሙዚቃ ነው የተመረጠልን? የመዝናኛ ጊዜ ጥሩ ብለሻል። ንጉሱ ታምሬ ለአርብ ምሽት አንድ ዜማ መርጦልናል፣ አብረን እንስማው። Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila, Jamila,

ለባህላዊ ዜማ ምርጫ ንጉስ እናመሰግናለን። አድማጮች አ ወደ ሁለተኛው አጋማሽ ቅንብሮች፣ ለጥያቄው መልስ ባለፈው ሳምንት የጀመርነው የጥያቄው መልስ ፕሮግራም ሶስተኛና የመጨረሻውን ክፍል ነው ይዘው የቀረበው የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሙያቸውን ተከትለው ከሚሰሩ የመገናኛ ብዙኃን ጋር መንግስታቸው ተቀራርቦ ለመስራት መወሰኑን ሶስት ጋዜጠኞች ለአድማጮቻችን ጥያቄዎች መልስ የሰጡበትን ዝግጅት አቅርበናል። ተሳታፊዎቹ የኢትዮ ምህዳር ጋዜጣ ዋና አዘጋጅ አቶ ጌታቸው ወርቁ፣ የፎርቹን ጋዜጣ ማኔጂንግ ኤዲተር አቶ ታምራት ገብረ ጊዮርጊስ፣ እንዲሁም የአሜሪካ ድምፁ የአዲስ አበባ ዘጋቢ እስክንድር ፍሬው ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸውነት በላቸውናት ጥያቄ ይጀምራል። ዝግጅቱ አለማየሁ በረሶ ባላለሁኝ ከሚኒሶታ አቶ ሀይለ ማርያም ደሳለኝ ፕሬስን አስመልክተው የተናገሩትን ምክንያት በማድረግ ስግዶች እንደጋበዛችሁ ሰማሁ። እኔ ጥያቄ ምንድን ነው? እንደምታውቁት፣ ሕወሓት ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ መጀመሪያ የመታው ከዛም ደግሞ ፕሬሱን ነው። ይሄ የታወቀ ነገር ነው። ሀምሳ ሁለት ጋዜጠኞች በማባረር ጀምሮ ከዛን ጊዜ ጀምሮ ለሀያ አምስት አመት እየቀጠቀጠው እያሰደደው እያሰረው እያፈነው ያለ በዚህ በፕሬሱ ላይ እንደሆነ የምናየው ያየነው ጉዳይ ነው። እና ዛሬ ብዙዎቹ ወንድሞች በእውነት በመናገራቸው መንግስትን በመተቸታቸው የሌለ ወንጀል እየተቀባቡ አስራ ስምንት አመት እስራት የተፈረደባቸው ጋዜጠኞች እንዳሉ እናውቃለን። አቶ መለስ ሲናገሩት የነበረውም ይህንኑ ቃል ነው። የተለወጠ ነገር የለውም ማለት ነው። አቶ ኃይለማርያምም አሁን የተናገሩትን ነገር ለማመን በጣም ያስቸግራል። እስቲ የታሰሩትን መጀመሪያ ይፍቱ፣ ከዛም በኋላ ደግሞ የተናገሩት ደግሞ በተግባር እየተዘረገ እንመልከተው። እኔ በበኩሌ አቶ ሀይለ ማርያም የተናገሩትን ንግግር ማመን ያስቸግረኛል። እነሱ ሲመለኩ ብጽዋን ብጽዋን ሲባሉ የለመዱ ሰው ስለሆኑ ትችት መስማት አይፈልጉም፣ ራሳቸውን ማስተካከል አይፈልጉም። ፈረንጆች የስ የሚልህን ብቻ አትውደድ ነው የሚልህንም አክብረው ተቀበለው ይላሉ። እነሱ ከዛ በተቃራኒ ነው። ስለዚህ እኔ ከባብ እንቁላል እርግብ እንደመጠበቅ ይመስለኛል። እስቲ የእናንተን አስተያየት ልስማው። አመሰግናለሁ። ጥያቄውና አስተያየቱ ሁለት ነገር ነው የሚሉት። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያቀረቡት ሀሳብ አዲስ ነገር አይደለም። ሌላ ነጥብ ደግሞ መንግስት ትችት መስማት ስለማይፈልግ ነው ጋዜጠኞች ጋራ በጠላትነት የተቀመጠው ነው የሚሉት። የሚገርመው ደግሞ ተያያዥ የሆነ ጥያቄ አለ፣ እዚህ በኢሜል የመጣ አላሰማችሁ። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ ያለውን ብንመለከት በግል ንብረትነት የሚተዳደሩ የህትመት ሚዲያዎች ፈተና እጅግ ውስብስብ መሆኑ ይታወቃል። በኢህአዴግም በኩል በተለያየ ጊዜ በዚህ ዘርፍ ከተሰማሩ ባለሙያዎች ጋር አብሮ ለመስራት እንደሚፈልግና ያሉትን ችግሮች ለማሻሻል እንደሚሰራ ይናገራል። በተለይ ከምርጫና ከሹመት በኋላ ባሉት የመጀመሪያ ወራቶች እንዲህ ያሉ መግለጫዎች የተለመዱ ናቸው። ጠቅላይ ሚኒስትር መለስ ዜናዊ በህይወት እያሉም በተደጋጋሚ ሲሉት ነበር። አቶ በረከት ስምኦን የኮሚኒኬሽን መስሪያ ቤትን ሲያቋቁሙ እንዲያውም በሙሉ የህትመት ሚዲያ ባለቤቶችን እራት ጭምር ጋብዘው ብለውት ነበር። ግን ደግሞ አንዱም ተግባራዊ ሲሆን አልታየም። ሁሉም ህግና መመሪያ በወረቀት ላይ ሰፍሯል። ነገር ግን በዛ መልኩ የነበሩት ሚዲያዎች እየተዘጉ፣ ጋዜጠኞችና ባለቤቶቹ እየተሰደዱ ነው። ታዲያ የአሁኑን የጠቅላይ ሚኒስትሩን አብረን እንስራ ማለት ከቀድሞው ሂደት ጋር ስታነጻጽሩ ምን አዲስ ነገር አለው ይላሉ ዮናታን ታደሰ ከአዲስ አበባ። እሺ፣ እዚህ ጋር ልግባ። እሺ፣ አቶ ጌታቸው ጥሩ። ቀደም ሲል በድምጻ የገቡትን አድማጭ የተናገሩት የተወሰነ እውነትነት አለው፣ የተናገሩት ነገር ነገር ግን አጠቃላይ እውነት ላይሆን ይችላል። አንዳንዴ ከተሞክሮ መነሻ ፊልሚ ሲዘል ወደ ድምዳሜ የምንሄድበት ነገር ሁለት ሊሆን ይችላል። የዛን ያህል ደግሞ ነገሮች ሊቀየሩ ሲችሉ ደግሞ እውነት ላይሆን ይችላል። ስለዚህ የጠቅላይ ሚኒስትሩን ንግግር በተስፋ ነው የማየው። ግን ተጨባጮቹ ነገሮችና በተግባር የምናየው የሚቀጥል ሆኖ በተስፋ ነው ማየው። ድሮን ዛ ስለሆነ አሁንም እንዲ ሆናል ብዬ አልደመልኩም። ድሮን በዛ ነበረ፣ ትክክል ነው። አሁን ሊቀየር ይችላል የሚል ንግግራቸውን ይዘን ነው ተስፋ የምናደርገው። እሺ፣ አቶ ታምራት አንድ ሌላ ተጨማሪ ጥያቄ አለ፣ እሱን ላሰማና በዚህ አሁን በቀደመው ጥያቄ ላይ አስተያየት ካለ ታክላለ። እሺ፣ ሄሎ ጤና አስጥልን። የቪኦኤ አዘጋጆች ና ድምተኞች በሙሉ ፍቅረ ስላሴ ታደሰ ባላለሁ። ሰሞኑን የኢትዮጵያው ጠቅላይ ሚኒስትር ጋዜጣዊ መግለጫ ላይ እንዳስገነዘቡት ስለ ሚዲያ አጠቃቀም ቃላቸውን ጠብቀው እውነት ያ ተግባራዊ የሚሆን ከሆነ በሚዲያው አካባቢ ወደፊት የመሄድ አዝማሚያ ነው። ቃላቸውን በተግባር ይተረጉሙ ወይንም አይተረጉሙ እንደሆነ በጊዜ የምናየው ነው። በዚህ አጋጣሚ ግን ለጠቅላይ ሚኒስትሩ የምናገረው ይህን ካሉ ዘንዳ በሀገር ውስጥ ያሉት ጋዜጠኞች ቢፈቱ፣ ለሀገሪቷም ለፓርቲያቸውም ጭምር ምክር ሰጪዎች ናቸው እንጂ ተቀናቃኞች አይደሉም። ጋዜጠኞች ሲናገሩ ጆሮ ሰጥቶ ማዳመጥ ይጠቅማል። ምክንያቱም እነዛ ኢትዮጵያውያኖች ከሀገርና መንግስትን ጠልተው ሳይሆን የሚጽፉት ያዩትን፣ የሰሙትን፣ የተገነዘቡትን ስለሆነ እባክዎ ጠቅላይ ሚኒስትር በእስር ላይ ያሉትን ሁሉንም ጋዜጠኞች ያለምንም ቅድመ ሁኔታ ቢፈቷቸው ለሀገርም፣ ለሕዝብም፣ ለመንግስትም ይጠቅማል እንጂ አይጎዳም። አመሰግናለሁ። እሺ፣ አቶ ፍቅረ ስላሴ ታደሰ የተናገሩት እንግዲህ ለጠቅላይ ሚኒስትሩ ነው። እንደሚሰሙ ተስፋ እናደርጋለን። አቶ ታምራት፣ ለማጠቃለያ ቀደም ያለው አስተያየትም ላይ የምትሰጠን የራስ አስተያየት ካለ ለመደምደሚያ። መጨረሻ ከተናገሩት ሰውዬ ጋር ምንም የምከራከረው ወይም የምለይበት ነገር የለም። ጋዜጠኞቹ የእኔ ወዳጆችም ጓደኞች የሆኑትም ያልሆኑትም መፈታት አለባቸው ብዬ አምናለሁ። እንዲፈቱ ሁል ጊዜ ባገኘሁት አጋጣሚ በሙሉ ድምጼን አሰማለሁ። እሱ ላይ ግልጽ ነው። ይልቁንስ እኔ የሚቸግሩኝ ሁለት ነገሮች አሉ እና እነዚህን የሚቸግሩኝ ነገሮች አስረድቼ አስተያየቴን ብሰጥ ነው የምመርጠው። አንደኛ እኔ ስለሚገጥመኝ ነገር ወይም እኔ ስለማውቀው ነገር የማወራበት ጊዜ የታሰሩት ልክ ናቸው ተብሎ በግልባጩ እንዳይተረጎምብኝ ከፍተኛ ስጋት አለኝ። እንደሱ እንዲተረጎምብኝ አልፈልግም። ሁለተኛ እኔ ስለ ለኢትዮጵያ መንግስት ወይም ደግሞ የኢትዮጵያ መንግስት ስለሚመራው ኢህአዴግ በሱ ቦታ ሆኜ ለመሟገትም ወይም ለመናገርም ፍላጎትም የለኝም ቦታዬም አይደለም። ነገር ግን እኔ እስከማውቀው ድረስ የኢትዮጵያ መንግስት መሪዎች እና ኢህአዴግ መሪዎች ትችትንና ወቀሳን የሚፈሩ ሰዎች ናቸው ብዬ አላምንም። ብዙዎቹንም በግል አውቃለሁኝ። ሲፈሩ አንድም ቀን አላውቃቸውም። እና ትችት አይወዱም ትችት ስለማይወዱ ነው እየሰበሰቡ የሚያስሩን ብዬ ለመናገር አልችልም። ይልቁንስ ጠቅላይ ሚኒስትሩ አሁን የተናገሩት ነገር ያለው ለውጥ ብዬ ነው የማምነው ነው። እስካሁን የማውቀው ኢህአዴግ ልማታዊ ሚዲያ መኖር አለበት ብሎ ራሱ ከሚያምነው የፖለቲካ እምነትና ርዕዮተ ዓለም ጋር ሚዲያው መሰለፍ አለበት። በልማትና በሰላም ጉዳይ ላይ ሚዲያ መደራደር አይችልም። ይህንን ነው ማድረግ አለበት የሚል እምነትና አመለካከት አለው። ይህንን በተለያየ መንገድ ፕሮሞት ያደርግ ነበረ። በአንጻሩ ግን የሊብራል የሚባለውን ይሄ መንግስትን ተጠያቂ የማድረግና መንግስት ስራውን በግልጽና በተጠያቂነት እንዲሰራ የማድረግን የሚዲያ ሮል ትክክል አይደለም ብለው ሲከራከሩ፣ ብዙ ጊዜ ስንከራከር ኖረናል። አሁን ጠቅላይ ሚኒስትሩ እያሉ ያሉት በግልባጩ፣ አዝማሪ ሚዲያ አንፈልግም ከመንግስት በኩል ከግል በኩል ደግሞ መርዘኛና ተናዳፊ የሆነ ሚዲያ አይደለም የምንፈልገው፣ ከሁለቱም በኩል ኮንስትራክቲቭ ሆኖ ኢን ጉድ ፌዝ ስህተታችንን የሚያጋልጥ ስንተሳሳት የሚተቸን ና የሚወቅሰን ነው የምንፈልገው የሚሉት ይሄ በሊብራል ዎችዶግ ሚዲያ ሮል የሚባለውን ነገር እንፈልጋለን ነው የሚሉት። ይሄ ለእኔ በጣም መሰረታዊ የሆነ ለውጥ ነው። እንግዲህ ይህንን ለውጥ ወይም የዚህን አስተሳሰብ ነጸብራቅ በኑሯችን በኑሯችንና በስራችን ወደፊት እናየዋለን፣ አናየውም። ካልታዘልኩ አላምንም ባይ ነኝ እኔ። ወደፊት እናየው ይሆናል። ይልቁንስ ጠቅላይ ሚኒስትሩ ከተናገሩት ነገር ላይ እኔን በግል የተሰማኝና ቢስተካከል ሲስተካከል ሳይ የምደሰተው ነገር ጠቅላይ ሚኒስትሩ በንግግራቸው ሁለት ነገርን በደንብ ለያይተው አላስቀመጡም። አንደኛው ሲናገሩ ፕሮፌሽናል የሆነ ሚዲያ ሙያውንና የሙያ ስነ ምግባርን ሕግን ጠብቆ እስከሰራ ድረስ መብቱን እንጠብቃለን፣ እንተባበራለን አሉና ነገር ግን ሌሎች ነገሮችን የሚሉ ለምሳሌ ሕብረተሰብ እንትን ብሔርን ከብሔር ለማጋጨት የሚሞክሩ ወይም ደግሞ ወይም አክቲቪስት ለመሆን የሚሞክሩትን ደግሞ እናስተካክላለን ብለዋል። አይ ቲንክ የተደባለቀው የሚመስለኝ ግለሰቦች ሀሳባቸውን የመግለጽ ነጻነታቸው ያልተገደበ ጥበቃ በህገ መንግስቱ ተሰጥቶታል። ስለዚህ ማንም ግለሰብ ተነስቶ የሚመስለውንና የተሰማውን ንግግር ከተናገረ ድረስ ምንም አይነት ጥቃት ሊደርስበት አይገባም። አውቃለሁ። ለምሳሌ ቅርብና ድርስ የሆነ ብሔራዊ ጸጥታን የሚያናጋ ንግግር የሚናገር የሚባለው ነገር አለ። እሱ በጣም የራቀ ነገር ነው። አንደኛ። ሁለተኛ መረን የለቀቀ የጥላቻ ንግግር የሚያደርግ የሚላለ የኢትዮጵያ ህጎች ላይ በተለይ የመጀመሪያው ላይ የኢትዮጵያ ህግ ላይ በደንብ አለ። እኔ የምመጣው እነዚህ ነገሮች ባይወደዱም ባይፈለጉም ቶለሬት ሊደረጉ ይገባል። ትልቁን ነገር ለመጠበቅ ሲባል በጣም ጥቂት ግለሰቦች የሚያካሂዱትን የጥላቻ ንግግርና የማነሳሳት ንግግር በግለሰብ ደረጃ ቶለሬት ሊደረግ ይገባል። ሌላውን ንግግር ግን ሕገ መንግስቱ ጥበቃ ያደርግለታል በደንብ። ይሄ የሚዲያ ስራ ጋር በቀጥታ የሚገናኝ አይደለም። የሚዲያው ስራ የተለየ ነው። ሚዲያው ፕሮፌሽናል ሆኖ በሚሰራበት ጊዜ እርግጥ ነው የሙያ ስነ ምግባር አለው። እሱን ተቀብሎ ማክበር አለበት። እርግጥ ነው የአገሪቱን ህግ ተቀብሎ ለአገሪቱ ህግ ተገዢ ሆኖ መስራት አለበት እና ሁለቱን ለያይተው ቢያስረዱ ኖሮ እሳቸው ከተናገሩት አብዛኛው ንግግር እሰይ አርጎት ነው ጥሩ ነው፣ ደስ ይለኛል ከማለቱ ውጪ እነዚህ ሁለቱ የተደባለቁ የሚመስሉኝ ወይም የተዛነፉ የሚመስሉኝ ነገሮች ግልጽ አለመሆናቸው እነሱን ብቻ ነው ማለት የምፈልገው። አቶ ታምራትም አመሰግናለሁ። አንድ የማጠቃለያ ሀሳብ ከአቶ ጌታቸው ወርቁ ልጠይቅና እስክንድርም አዘጋጅ የማጠቃለያ ሀሳብህንና እናጠቃልላለን ለዛሬ። ጥሩ እኔ እንግዲህ የጠቅላይ ሚኒስትሩን ንግግር በተግባር ተግብሮ በአጠቃላይ የመንግስት ተቋማት ውስጥ ወርዶ ተግባራዊ ሲሆን ማየት ነው ህልሜ። ይሄ የተሳዘዘው የኢትዮጵያ የግል ሚዲያ በተለይ ጋዜጦች ተነቃክቶ ህዝብ በህገ መንግስትም በህግም በሀገሩ ጉዳይ ላይ የሚሆኑ ነገሮችን በሙሉ የማወቅ መብት አለው እና ጋዜጠኛው ደግሞ ይሄ መብት እሱም እንደ ዜጋ የራሱን መብት ሆኖ የህብረተሰቡን መብት ወኪል ነው የሚያስፈጽም ኤጀንት ስለሆነ ይሄ ሙያ ተነቃክቶ መረጃ ከላይ ወደ ታች ከጎን ወደ ጎን እንዲሄድ ተግባራዊ እንዲሆን ነው። ይሄ ነው። እሺ አመሰግናለሁ። እስክንድር የምታክለው አለ? እንግዲህ ያው ጠቅላይ ሚኒስትሩ ሰሞኑን የሰጡት አስተያየት ነው ለዚህ መነሻው። የሚሆነውን ማየቱን እንመርጣለን የሚል ነው አሁን አብዛኛዎቹ የመገናኛ ብዙኃን ባለሙያዎች እየገለጹ ያሉት አስተያየት ቀደም ሲል ያናገርናቸው ዛሬም የቀረቡት የመገናኛ ብዙሀን ባለሙያዎች እኔም ይሄንን ሀሳብ እጋራለሁ። እንግዲህ የተባለው ብሏል። ነገር ግን ይተገበራል ወይ የሚለውን እንግዲህ በሂደት ማየቱ ነው የሚመረጠው። ሌላው የተነሳው ጥያቄ ከጋዜጠኞች መፈታት ጋር በተያያዘ እንግዲህ ለሙያው አመች የሆነ ሁኔታ ከመፍጠር ጋር በተያያዘ የተነሷሉ። እኔም የምጋራው አስተያየት እንግዲህ የጋዜጠኞች መፈታት አሁን ለተገለጸው የጠቅላይ ሚኒስትሩ ውሳኔና ምናልባት ለተገባው ቃል አዎንታዊና ጥሩ መንደርደሪያ ይሆናል ብያ ምን አለው። በግሌ የሆነ ተስታ። እሺ በጣም አመሰግናለሁ። እንግዲህ ዛሬ የተወያየ ነው ከነጻ ሚዲያ አባላት ጋር ነው። ልብ ብላችሁ እንደሆነ በዚህ ውይይታችን ስለ መንግስት መገናኛ ብዙሀን ምንም የተወያየ ነው ነገር የለም። ወደፊት ምናልባት እንመለስበታለን ፍቃዳችሁ ከሆነ ለዛሬው ግን አቶ ታምራት ገብረ ጊዮርጊስ፣ የፎርቹን ጋዜጣ ማኔጅንግ ኤዲተር፣ አቶ ጌታቸው ወርቁ፣ በቅርብ ዓመታት የተቋቋመው የሳምንታዊው የኢትዮ ምህዳር ዋና አዘጋጅ፣ እንዲሁም የኔ ባልደረባ እስክንድር ፍሬው በጣም አመሰግናቸዋለሁ። አሁን እንግዲህ በፕሮግራሙ መሰረት የእሰጥ አገባ ክፍለ ጊዜ ነው፣ ግን በፕሮግራም እጥረት ምክንያት የሚተላልፍ አልመሰለኝም። ለመሆኑ ምን ነበረ ይዘቱ? አዳነች የሰጥ አገባ ዛሬ ምድል ያጣ ነው። ከሁለት ሳምንታት በፊት በልዩ ፕሮግራም ሳቢያ የተቋረጠ ክርክር ተከታይ ነበረ በወቅታዊ ጉዳዮች ላይ ያተኮረ። የቀደመው ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአንድ ዩኒቨርሲቲ ተገኝተው የተናገሩትና ብዙዎችን ያነጋገረ ጭብጥም ነበር። እሱም በማስከተል ሰሞንኛ ጉዳዮች ላይ የሚያተኮረ ክርክር ነበረ። እንግዲህ ለሁለቱም የተሳካ አይመስልም። አድማጮችንም ተሳታፊዎቹን የክርክሩን ተሳታፊዎች አቶ መሀሪ ዮሐንስ በመቀለ ዩኒቨርሲቲ የፖለቲካ ሳይንስ እና ስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቅና በዚህ በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ ላይ የተሰማሩ ባለሙያ ናቸው። በኢትዮጵያ ጉዳዮችም ላይ በመጽሐፍ ይታወቃሉ። እንግዲህ ተከራካሪዎቹ እነሱ ነበሩ። ተከታታይ ክርክሩ አልተሳካም። ለዛሬ በሰዓት እጥረት ምክንያት ይቅርታ ጠይቀን ባይሆን በሙዚቃ ንካስና ሳምንት ቀጠሮ ታዲያ ለማጠቃለያ ወሬዎቹ የሚያዳርሰን የምሽቱ የዜማ ምርጫ ጎሳይ ተስፋዬ ነው። አለቃ ይለናል። ገና ከጥንስሱ ፍቅር ያሳየችኝ ህይወቴ፣ ታዛዥ የነበረች ላባወራ ወንድ በቴ፣ አሁን መቼ ሰምታኝ ምረስ ብል ጥያቄ

I'm a little

አለቃይ የአርብ ምሽት ምርጥ ዜማ ለቅዳሜ የሚያዳርስ ይመስላል። አድማጮች ታዲያ ሰዓታችን መገባደዱ ነው። አሁን ሆን አጠቃላይ አወሪዎቹ ከዳነች ፍስሀዬ የምዕራብ አፍሪቃ ወታደራዊ ኃይሎች ዋናው መሰረታቸው ናይጀሪያ የሆነውን የቦኮሐራም አማጽያንን ለመዋጋት ዝግጁ መሆናቸውን የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት ድርጅት ልዩ የምዕራብ አፍሪቃ ተወካይ መሐመድ ኢብን ቻምፕስ ለረጅም ጊዜ ሲጠበቅ የቆየው በቦኮ ሐራም ላይ የተባበረ ዘመቻ የማካሄዱ ተግባር አሁን ዝግጁ ነው ብለዋል። የዝናቡ ወራት እንዳበቃ ሳምቢሳ በተባለው ጫካ የሚገኙትን የቦኮሐራም ሰፈሮችን የማጥቃት እቅድ እንዳለው ገልጸዋል። የማዕከላዊ አፍሪቃ ጊዜያዊ ፕሬዚደንት በሀገሪቱ መዲና ወገን የለየ ግጭት ቢኖርም በመጪው ታህሳስ ወር ፕሬዚዳንታዊ ምርጫ መካሄድ አለበት ብለዋል። ፕሬዚደንት ካትሪን ሳምባ ፓንዛ ሀገሪቱ በሁለት ዓመታት ግጭት የደረሰባትን ውድመት መልሳ ለመጠገን ዝግጁ ናት ብለዋል። ጥቂት የአሜሪካ ወታደሮች ሶሪያ ያሉትን ተቃዋሚዎች ለመርዳትና ለማማከር ወደ ሶሪያ እንደሚላኩ የዩናይትድ ስቴትስ ባለሥልጣኖች ገልጸዋል። ቀደም ሲል የወጡት ዘገባዎች ግን ልዩ ኃይል እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን የማሸነፍ እቅድ አለው ብለው ነበር። ፕሬዚደንት ኦባማ ከአምሳ ያነሱ የዩናይትድ ስቴትስ ወታደሮች በሰሜን ሶሪያ እንዲመደቡ መፍቀዳቸውን አንድ ከፍተኛ የኦባማ አስተዳደር ባለስልጣን ዛሬ ገልጸዋል ወታደሮቹ የአካባቢው የየብስ ኃይሎችን ያስተባብራሉ በሌላ በኩል ደግሞ ዩናይትድ ስቴትስ እና በርካታ ሌሎች ሀገሮች ሶሪያ ከፕሬዚደንት ባሻር አልአሳድ አገዛዝ ነጻ የምትወጣበትን መንገድ ዛሬ ቬና ውስጥ እየተወያዩ ነው አሁንም ስለ ሶሪያ ነው የምናወራው። የሶሪያ መንግሥት ኃይሎች በመዲናይቱ አጠገብ በአማጽያን በተያዘ ነዋሪዎች በሚበዙበት መንደር ላይ ሚሳይል ተኩሶ ቢያንስ አርባ ሰዎች እንደተገደሉ ተገልጿል። ክብራትና ክቡራን አድማጮች የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ክምሽቶት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ስራ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበድና አዳነች ፍስሀየንን ከአቀነባባሪያችን ንጉሱ ታምሬ ከተተኪው ስርጭት መሀንዲስ እንዲሁም ከዋና አዘጋጅ ትዝታ በላቸው ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ቮይቴክ ዞርኛክ ነበር ያቀናበረልን ነገር። ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሮ